ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን ዘጠኝ የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀና የዞን ዘጠኝ አባል ያልሆኑ ጸደቀ ድጋፌና አዲስ ዓለም ደስታ ዛሬ በዋስ እንዲፈቱ ፍርድ ቤት ወስኗል። ዳሩ ግን ፖሊስ ተጨማሪ የምርመራ ጊዜ ይሰጠኝ በማለቱ ጉዳዩ ለነገ ተቀጥሯል። ጽዮን ግርማ ዝርዝሩን ይዛለች። ትናንትና ፍርድ ቤት ቀርቦ ነበረ። ትናንትም የቀረበው ነው ቄራ ምድብ ሄደ መጀመሪያ ደረጃ ፍርድ ቤት አንደኛ ወንጀል ችሎት ነው። ትናንት ቀርቦ በነበረ ጊዜ ያው እኔ አልቀረብኩም፣ በድንገትም ተይዞ ስለነበረ። ለማንኛውም ግን ጉዳዩን የተመለከተው ፍርድ ቤት ፖሊስ ተከሳሾችን የአስር ጣት አሻራ መቀበል አለብኝ አልተቀበልኩም ስላለ፣ እናም የምርመራ መንገዱ ይዞ ቀርቦ ስላልነበረ እና ስለያልም ሆነ ጓደኞችን በቁጥጥር ስር ሲያደርግ የተሰበሰበ ማስረጃ የነበረ ለመሆኑ እንኳን የሚያሳይ ነገር ይዞ ቀርቦ ስላልነበረ ሁለት ትእዛዝ ሰጥቶ ነው ለዛሬ የተቀጠረው፣ አንደኛ የአስር ጣት አሻራን እንዲወስ፣ ሁለተኛ የምርመራ መዝገቡን ይዞ እንዲቀርብ ነበረ ያዘለው። ለዛሬ ሁለት የምርመራ መዝገብ ነው ያለውን ወደ ሁለት የሚጠጉ ምስክሮችን ቃል ተቀብዬበታለሁ ያለውን ሰነድ ይዞ ቀርቧል። የአስር ጣት አሻራ የተባለውን ግን እንዳልተቀበለ እና የገለጠው ምክንያቱ ሲጠየቅም አባሎቻችን ሁሉ በሌላ ስራ ላይ ነበሩ፣ በሚል ነው የገለጠው። ይሄ ፍርድ ቤቱ በፍርድ ቤቱ ውስጥ የነበረን ታዛቢ በትዝብ የተመለከተ ጉዳይ ነበረ። ለማንኛውም ይሄ ከታለፈ በኋላ እንግዲህ የዋስትና ክርክሩ እንደ አዲስ ነው የተነሳው። ከዚህ በተጨማሪም እነሱን ይዟቸው የቀረበው መርማሪ ፖሊስ ለጊዜ ቀጠሮ መጠየቂያ መዝገቡ ምክንያት ነው ያለውን በድጋሚ አስረዳበት ሁኔታ ነበር። ትክክል ነው፣ በድጋሚ አስረዳበት ሁኔታ ነበረ። ምክንያት ያለው አንደኛ ከእጃቸው የተያዘ ሞባይል አለ። በዛ ሞባይል ላይ የተለዋወጡት መልእክት ምን እንደሆነ ለፎረንሲክ ልከን አላት መረመርንም ወይም ለማስመርመር እንፈልጋለን የእሱ ውጤት መጠበቅ አለብን የሚል ነው። ሁለተኛ፣ ዛሬም የተከሳሾችን ወይ ተጠፋሪዎችን የአስር ጣት አሻራ አልተቀበልኩም እሱም መቀበል እፈልጋለሁ የሚለው በክርክር ይዘት ደግሞ በሶስተኛ ጊዜ ደረጃ ያነሳው ከተቀበልኳቸው ምስክሮች ተጨማሪ ምስክሮችንም መቀበል ቃል መቀበል እፈልጋለሁ ስለዚህ ቢለቀቁ ማስረጃ ያጠፉብኛል የሚል ክርክር ነው ያነሳው። አድርገዋል፣ ፈጽመውታል ብሎ ለጥርጣሬ ያነሳው የክስ መነሻስ ዛሬ ተመሳሳይ ነው ከትላንቱ ጋር በእኔ በኩል ተመሳሳይ ነው። ትላንትም በጓደኞቹም በችሎት ተነገረ የተባለ የወንጀል ድርጊት በኋላም እኔ ናትናኤል ፈለቀን ታስሮ የሚገኝበት ስድስተኛ ፖሊስ አለ ድረስ ሄጄ ፖሊስ ተናገረ ያለውን ነገር እንደገለጠልኝ ተመሳሳይ ነገር በዚሁ በአዲስ አበባ ስቴዲየም አካባቢ በሚገኘው ላሊበላ ሬስቶራንት ውስጥ እነዚሁ ሶስት ጓደኛ ማቾች ቁጭ ብለው ቢሾፍቱ ስለተፈጸመው ሁኔታ መወያየታቸው እና ሲወያዩ ለተፈጸመው እልቂት ወይም ለተፈጸመው የሰው ህይወት መጥፋት መንግስት ተጠያቂ ነው እያሉ ድምፃቸውን ከፍ አድርገው ሲወያዩ ሲነጋገሩ ነበር የሚል ነው። በእርስዎ በኩል ምን መከራከሪያ ያቀረቡ? በእኛ በኩል እንግዲህ አንደኛ ሲጀመር ተፈጸመ የተባለው ድርጊት ወንጀል ለመኖሩ ወይ ወንጀል ድርጊት ለመኖሩ የሚያሳይ በቂ ምክንያት የለም። ሰዎች ላይልም ሆነ ጓደኞች የተያዙት ወንጀል ለመስራታቸው በቂ ሁኔታ ሊያስጠረጥር የሚችል ምክንያት በሌለበት ነው ነው አንዱ። ወንጀል ባልሆነ ጉዳይ ሰው መታሰር ስለሌለበት። ሁለተኛ ይሄን የሚያሳይ አለ የሚባል ከሆነ እንኳን ጉዳዩ የዋስትና መብት የሚያስከለክል አይደለም ከሕግ አንጻር። ሁለተኛ ናትናይል ወደ ሌሎች ተከሳሾችም የመንግስት ሰራተኞች ናቸው፣ በቂ አድራሻ ያላቸው ናቸው። በዋፊ ሊለቀቁ ሊጠፉ ይችላሉ ተብሎ የሚገመቱ አይደሉም የሚለው ቀሩ ሶስተኛ ቀሩ የተባሉትን ምርመራዎች ቢሆኑ እነሱ ውጭ ሆነው ሊተናወኑ የሚችሉ ናቸው የሚል ክርክር ነው ያቀረብ ነው። ፍርድ ቤቱ ምን ውሳኔ ሰጠ? ፍርድ ቤቱ እንግዲህ እነዚህን ግራ ቀኝ ከሰማ በኋላ በአንድ በኩል ሶስቱም የፍር አምስት ሺ ብር ዋስ ጠርተው በነገ ውደት እንዲፈቱ አዟል። በሌላ በኩል ሶስቱም ተጠርጣሪዎች ከሀገር እንዳይወጡ በኢሚግሬሽን መስሪያ ቤት ትዕዛዝ ሰጥቷል። ሶስተኛ ነገር በዛሬው ዕለት ፖሊስ አሁንም መውሰድ እፈልጋለሁ አልወሰድኩም ያለውን የተከሳሾችን የአስር ጣት አሻራ መውሰድ እንደሚችል በሚል ነው ትዕዛዝ የተሰጠው። ይግባኝ ተጠይቆባቸዋል፣ ዛሬ ፍርድ ቤት ቀርበዋል የሚል ሰምተን ነበር። ትክክል ነው። እኔም አሳ ዋ ወደ ስለሌላ ስራ ከተማራ በኋላ ጓደኞቹ ደውለው ነው ቁጥሩን ተከሳሾች እንደገና ከሰዓት በኋላ ስምንት ሰዓት አካባቢ ወደ ልደታ ከፍተኛ ፍርድ ቤት እንደወሰዷቸው እና በኋላ ምክንያቱ ሲያጣሩ ፖሊስ የስር ፍርድ ቤቱ በሰጠው ትዕዛዝ ላይ ይግባኝ ብሎ እዛ እንደወሰዷቸው ነው የተነገረኝ። ከዛም በኋላ በተለይ ናትናኤል ፈለቀ ጠበቃ በሌለበት ጉዳይ ሊታይ አይገባም በማለቱ ፍርድ ቤቱ ይህንን ተቀብሎ በነገ እለት እኔ በተገኘበት ያው ጠበቃው በተገኘበት ጉዳዩ እንዲታይ ለነገ ደግሞ ከፍተኛ ፍርድ ቤት ተቃጥማለኝ። በጣም እናመሰግናለን አቶ አማሃ፣ እግዜር ይስጥልን። እሺ ለምናውተችለ